ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ በሉ ታክሲው ሞልቷል ሄኖክ ሰማእግዜር ነኝ ጋቢና ቪኦኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን ሰላም እንደምናመሻችሁ በዛሬው ዝግጅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቤንሻንጉል ያደረጉትን ጉብኝትና የዜጎችን ተዘዋውሮ የመስራት መብት የማስከበር ንግግር ይዘናል። እንኳን የቤኒሻንጉል ጉሙዝ፣ አማራ ክልል ወይም ኦሮሚያ ክልል እንኳን ኦሮሞ ቤኒሻንጉል መምጣት ተውና ሱዳንም አኳ ያኖለች ነው። በሌላኛው ዘገባችን ደግሞ በለገደምቢ የወርቅ ማዕድን አካባቢ በሚኖሩ ሰዎችና በሚድሮ ኩባንያ መካከል የተፈጠረውን ፍጥጫ የሚተነትን ዘገባ ይዘናል። ለገደምቢ የሚባለው ኬሚካል የእኛ ነዋሪ እየጎዳብን ስለሆነ ምንም ጥናት ሳይካሄድ ይሄ የተፈቀደው ለአስረኛ ጊዜ የተራዘመ ለአስር አመት የተራዘመው ፍቃድ እንድነሳልን ብሎ ነዋሪዎች ጥያቄ ላይ ናቸው ማለት ነው። የእናቶች ህጻናትና የተፈጥሮ አካባቢ ጉዳት እየደረሰ እንደሆነ ነዋሪዎች ይናገራሉ። በአካባቢው የማህበረሰብ ሳይንሳዊ ጥናት ያደረጉት በዲላ ዩኒቨርሲቲ የሚያስተምሩት ዶክተር አሰበ ረጋሳ ልማቱ አሳታፊ አይደለም ይላሉ። ከማህበረሰቡ ጋር ይህም የለማ ነገር የለም። የተቀማው ህብረተሰቡ መሬቱን አጥቷል። በዛ መሬቱ ላይ ያለውንም ሀብት አጥቷል። በመጨረሻው ዘገባችን ደግሞ ፊልም ፈስ ዲሲ ከ45 የተለያዩ ሀገራት የተገኙ 80 ፊልሞችን ለ11 ተከታታይ ቀናት ለእይታ በማቅረብ የተመሠረተበትን 32ተኛውን ዓመት ባለፈው ሳምንት አክብሯል። ሰዎች ፊልሞቹን ለመመልከት ሲመጡ በአካባቢው ወደሚገኙት ምግብ ቤቶች ጎራ ማለታቸው አይቀርም። ሁሉንም ከዝግጅቶቻችን ታገኛላችሁ ከጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሊቢያ ባለስልጣናት በሰጡት መግለጫ ዋና ከተማዋ ትሪፖሊ ውስጥ በሚገኘው የሀገሪቱ የምርጫ ኮሚሽን ላይ በተካሄደ ጥቃት 12 ሰዎች መሞታቸውን አስታወቁ። አጥቂዎቹ ሕንፃውን ደርምሰው ሲገቡ ከመካከላቸው አንዱ በራሱ ላይ ፍንዳታ በማድረስ ነው አጠቃላይ አደጋውን የፈጸመው። ለጥቃቱ ራሱን እስላማዊ መንግሥት ብሎ የሚጠራው አማጺ ቡድን ኃላፊነት ወስዷል። የቀድሞ መሪ ሙአመር ጋዳፊ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ከስልጣን ከተወገዱ ወዲህ ሊቢያ በለውጥ ውስጥ በነውጥ ውስጥ ትገኛለች። በአሁኑ ወቅትም እያንዳንዳቸው በተደራጁ ሚሊሻዎች በሚደገፉ ሁለት ተቀናቃኝ መንግስታት ተከፍላለች። ሁለት የሮይተርስ ዜና አውታር ዘጋቢዎች የመንግስት ምስጢር ይዘዋል ተብሎ የቀረበባቸው የምስክርነት ቃል በፖሊስ የተቀነባበረ በመሆኑ ውድቅ እንዲደረግ የቀረበውን ጥያቄ የማይናማር ዳኛ ውድቅ አደረጉት። የፖሊስ ሻለቃ ሞያንግ ኒያንግ በሰጡት ቃል አለቃቸው ጋዜጠኞቹን እንዲከታተሉ ሁለት ፖሊሶች መመደባቸውን ገልጸው የሰጡት የምስክርነት ቃል ቀደም ሲል በቀረበ ክስ ላይ ከሰጡት ጋር በመቃረኑ ነው። በሰዎቹ ላይ ክስ የመሰረተው ተከላካይ ጠበቃ ኦምኪም ሁዋንግ ዛው ለቪኦኤ በርማ አገልግሎት በሰጡት ቃል የፖሊስ ሻለቃ የሰጡት የምስክርነት ቃል ሁለቱን ጋዜጠኞች ነፃ ያወጣል ብለው ተስፋ እንደሚያደርጉ ገልጸዋል። በስተመጨረሻም በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ውድድር ወቅት በሩሲያ ጣልቃ ገብነት ላይ ከማተኮር ይልቅ በሰሜን ኮሪያ የኒውክሌር ጦር መሳሪያና በዓለም አቀፍ የንግድ ስምምነት ላይ ትኩረት አድርጎ መደራደሩ ይበልጥ ጠቃሚ መሆኑን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ፍንጭ ሰጡ። ጥቅስ ሆን ተብሎ የተዘጋጀ ወጥመድ ካልሆነ በቀር ጣልቃ ገብነትም ሆነ ፍትሕ ማዛባት ጨርሶ አልነበረም ሲሉ ምርመራውን አስመልክቶ ፕሬዝደንት ትራምፕ ዛሬ በአሰራጩት የትዊተር መልእክት ገልጸዋል። አሁን ያለው ነገር አሉ ትራምፕ በትዊተር መልእክታቸው፣ ከሰሜን ኮሪያ ጋር የተያዘ የኒኩሌር ጦር መሳሪያ ድርድር፣ ከቻይና ጋር የሚካሄድ ዓለም አቀፍ የንግድ ስምምነት ብቻ ነው ብለዋል ፕሬዚደንት ትራምፕ። አድማጮች ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቤንሻንጉል ያደረጉትን ጉብኝት እንደዚሁም የዜጎችን ተዘዋውሮ የመስራት መብት በሕግም በአፈጻጸምም የማያሻማ ነው ብለው የሰጡትን ቃል እስክንድር ፍሬው ዝርዝሩን ይዟል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቤንሻንጉል ጉሙዝ የተገኙት በተለያዩ የኢትዮጵያ ክልሎች የሚያደርጉትን ጉብኝት በመቀጠል ነው። በዚያ በነበራቸው ቆይታም ከክልሉ ርዕሰ ከተማ አሶሳ ነዋሪዎች ተወካዮች ጋር ተወያይተዋል። ከተነሱት ጉዳዮች አንዱ ደግሞ የዜጎች በተለያዩ ክልሎች ተዘዋውሮ የመስራት መብት መሆኑ ታይቷል። ጠቅላይ ሚኒስትሩ በዚህ ተዘዋውሮ የመስራትና ንብረት የማፍራት መብት ላይ ማብራሪያ የሰጡት ኢትዮጵያውያን እንኳን በአገራቸው በሌላም አገር ያላቸውን መብት በመጥቀስ ነበር። እንደምታውቁት እዚህ ጎረቤታችን ሱዳን አንድ ሚሊዮን የሚጠጉ ኢትዮጵያውያን አሉ ካርቱምን ጨምሮ በጣም በርካታ ቦታ ፓስፖርት የሌላቸው መታወቂያ የሌላቸው ሴቶች፣ ህጻናት ጭምር ሱዳን እንኳን ኢትዮጵያውያን ሀገራቸው ነው ብለ አቅፋ ያኖረች ነው። እንኳን የቤኒሻንጉል ጉሙዝ አማራ ክልል ወይም ኦሮሚያ ክልል እንኳን ኦሮሞው ቤንሻንጉል መምጣት ተው እና ሱዳንም አቅፋ ያኖረች ነው። ዱባይም አቅፋ ያኖረች ነው። ጅቡቲም አቅፋ ያኖረች ነው። ሰውን ማቀፍ ሰውን አብሮ ከሰው ጋር መኖር የግድ ዜጋ መሆንም አይጠይቅም። ሰው መሆን ብቻ በቂ ነው። ኢትዮጵያ በጣም ሰፊ ሀብት ያላት ሀገር ያላት ሆና ስታበቃ ኢትዮጵያውያን የሚሰግቡበት መሆን የለበትም። ከዚህ ጋር ተያይዞ ፍቅራችን ቀንሷል። እንደ ድሮ ብንሆን፣ ባንናናቅ፣ ባንሰዳደብ ይሻላል የሚል ምክር ሀሳብ ተነስቷል። ይህ በጣም ትክክለኛ ሀሳብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጎበኟቸው የኢትዮጵያ ክልሎች ሁሉ ይህ ተዘዋውሮ የመስራትና ንብረት የማፍራት መብት ጉዳይ በጥያቄነት ሲነሳ ቆይቷል። በአገሪቱ ካሉት ዘጠኝ ክልሎች እስካሁን ስድስቱን የጎበኙት ጠቅላይ ሚኒስትሩ በቀጣይነት ወደ ሌሎቹ ሶስት ክልሎች እንደሚጓዙ ይጠበቃል። ዛሬ ደግሞ በጎረቤት ሀገር ሱዳን የስራ ጉብኝት በማድረግ ላይ ይገኛሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኦሮሚያ ክልል የአዶላ የወርቅ ማዕድን ቀለበት አካባቢ ከፍተኛ የከባቢ ብክለት የሰዎችና የከብቶችን ጤንነት እየጎዳ መሆኑን የአካባቢው ነዋሪዎችና የማህበረሰብ አጥኚዎች እንዲሁም የፖለቲካ መሪዎች እየገለጹ ይገኛሉ። በሚድሮክ ኩባንያ እህት ድርጅት የሚካሄደው የወርቅ ማዕድን ስራ የአካባቢ ደህንነትን ማስጠበቂያ መስፈርቶች ይጎድሉታል፣ ብሎም ግልጽነትና ተጠያቂነት ይጎድለዋል ይለዋል ይላሉ የአካባቢው ነዋሪዎችና አጥኞች። በአንጻሩ የሚድሮክ ኩባንያ አሰራሩን በመከላከል ላይ ይገኛል። በዚህ ግዙፍ ኩባንያና በአካባቢው ነዋሪዎች መካከል ለዘመናት የቆየውን የንግድ ስራ ማህበራዊ ተጠያቂነትና ኃላፊነትን የሚተነትነውን ዘገባ ሄኖክ ሰማእግዜር ያቀርበዋል። ከሁለት አስርተ ዓመታት በላይ በኦሮሚያ ክልል በጉጂ ዞን በተለይ ለገደምቢ አካባቢ የወርቅ ማዕድን ማውጣት ሥራ በሚድሮ ኩባንያ ሲከናወን የቆየ ሲሆን የአካባቢው ነዋሪዎች የምጣኔ ሀብት ተጠቃሚነትን አላገኘንም፣ የተፈጥሮ አካባቢያችን ብክለትና ጉዳት ደርሶበታል ሲሉ ተቃውሞ ሲያሰሙ መቆየታቸው ይታወሳል። ለደህንነታቸው በመስጋት ሙሉ ስማቸውን ያልጠቀሱት የምዕራብ ጉጂ ዞን ነዋሪ አቶ ባሊ ማኅበረሰቡን እየጎዳ ነው ብለው የሚያምኑት ኩባንያ ለተጨማሪ ዐሥር ዓመታት የሥራ ስምምነቱ እንደ ታደሰለት የሰሙ የአካባቢው ነዋሪዎች ሰሞኑን ተቃውሞ ማሰማታቸውን ያስረዳሉ። እኔ አሁን ያለሁት ምዕራብ ጉጂ ዞን ጎረዶላ ወረዳ ነው ያለሁት። ዛሬ ሰልፉ የተካሄደው በዞኑ ውስጥ በሚገኙት በተለያዩ ወረዳዎች ውስጥ ነው። አናሶራ ወረዳ ላይ ሰልፉ ተካሂደዋል። ጎረዶላ ወረዳ ላይ እንዲሁ ተካሂደዋል። በምስራቅ ጉጂ ዞን ደግሞ ዱደዳዋ የምትባል ወረዳ ላይም እንደዚህ ሰልፍ እንደነበረ ነው። ሻክሶ ጉዳዩ ያለበት ቦታ ላይ ደግሞ ለገደምብ የሚባለው ቦታ ያለበት ወረዳ ላይ ነዋሪዎቹ ዛሬ በጠዋቱ ሰልፍ ለመውጣት ተሰብስቦ ነበረ። ወደ ሌላ ለማለፍ አሁን ጎሮዶላ ወረዳ፣ አናሶራ ወረዳ፣ በምስራቅ ጉጂ ዞን ዱደዳዋ የምትባል ወረዳ ላይ የወጡት ሰልፈኞች ይሄ ጎ ለገደምብ የሚባለው ኬሚካል የእኛ ነዋሪ እየጎዳብን ስለሆነ ምንም ጥናት ሳይካሄድ ይሄ የተፈቀደው ለአስረኛ ጊዜ የተራዘመ ለአስር አመት የተራዘመው ፍቃድ እንድነሳልን ብሎ ነዋሪዎች ጥያቄ ላይ ናቸው፣ ማለት ነው። የአካባቢው ተወላጅ እንደሆኑ የሚናገሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣት ክንፍ ቃል አቀባይ አቶ አዲሱ ቡላላ በሚድሮክ የወርቅ ማዕድን ማውጣት ስራና የአካባቢው ነዋሪዎችን ውዝግብ እንዲህ ያስረዳሉ። ሜድሮክ ቴክኖሎጂ ግሩፕ ኩባንያ፣ ከአስራ ዘጠኝ መቶ ዘጠና ዓመተ ምህረት ጀምሮ የሜድሮክ ለገደንቢ ለገደንቢ የሚባል አካባቢ ከመንግስት ጋር ኮንትራት ተፈራርሞ ወርቅ ሲያወጣ ነው የቆየው። ቦታዎቹ ለገደንቢ የሚባል ነው የሚታወቀው በስፋት ባለፉት ሀያ አመታት ወርቅ ሲያወጣ እንደነበረ ይታወቃል። እርስዎ የአካባቢው ተወላጅም እንደመሆንዎት የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ አባልና አመራር አባል በመሆንዎት እስኪ ሁኔታውን ያስረዱን ምንድን ነው የማህበረሰቡ ጥያቄ የማህበረሰቡ ጥያቄ ግልጽና ግልጽ ነው ፍትሃዊ ተጠቃሚነት እንዲኖር ነው ማህበረሰቡ ኢንቨስትመንትን ልማትን የሚፈልግ ማህበረሰብ ነው ነገር ግን ማንኛውም ኢንቨስትመንት ሲካሄድ የአካባቢ ጥናት መካሄድ አለበት አንደኛ ሁለተኛ ደግሞ ማህበረሰቡን ማወያየት አለበት። የማህበረሰቡን ጥቅም ግንዛቤ ውስጥ ባስገባ መልኩ ኢንቨስትመንት የሚካሄድ መካሄድ አለበት። ይሄ እንዲሆን ማህበረሰቡ ላለፉት ሀያ አመታት ሲጠይቅ የነበረው ከዛም አልፎ ሰርቶ፣ ነገር ግን የሜድሮክ ለገደምቢ ኩባንያ ማህበረሰቡን ከመጥቀም አልፎ ማህበረሰቡን ስጎዳ የኖሬ ካምፓኒ ነው። ለዚህ ነው ማህበረሰቡ አምርሮ የሚቃወመው እርቱን ሲያወጣ እርቱን ማውጣት ብቻ ሳይሆን የተለያዩ ኬሚካሎችን እየተጠቀመ እንደ ሲያን አይዲ አሉ ኬሚካሎችን እየተጠቀመ ሌሎች ደግሞ ከባባድ እነዚህ ብረቶችን ብረት የሚባሉት ይሄ ሄቪ ሜታስ የሚባሉ እምን ኮፐር፣ ዚንክ፣ አይረን የተባሉትን እየተጠቀመ የወርቅ ኦሩን የሚያጣራበት ሂደት ቀጥታ ወደ ማህበረሰቡ እየተለቀቁ ማህበረሰቡ በጣም እየተጎዳ ጤና እየታወቀ ህይወቱ እያለፈ እንስሳትን አካባቢ ብክለቱም እያቀደ ወቅት ያጣ ነበረ ካምፓኒ ስለሆነ ድምጭ ነው ማህበረሰቡ የሚቃወመው። እኛም ይሄን ነገር በጣም በቅርበት እናውቀዋለን። በተለያየ ጊዜ ደግሞ የንግድ እንዲስተካከል መንግስት ጠይቆ ይተናል። የጎሮ ዶላ ወረዳ አስተዳዳሪ አቶ ዱለቻ ሀለኬ ነዋሪዎች በመስተዳደሩ በመቅረብ በርካታ ጥያቄዎችን እንደሚያነሱ ገልጸው ጥያቄዎቻቸውን ለመመለስ ግን አቅም እንደሌላቸው አስረድተዋል። የማህበረሰቡን ጥያቄዎችም እንዲህ ያብራራሉ። ሕጻናት ላይ በሴቶች ላይ የሚያመጣው ያለ ጊዜ መውለድ፣ ከብትም እንደዛ ሰውም ያለ ጊዜ መውለድ አለ። የሚወለድ ሕጻን አካል አካል ጉዳተኞች ናቸው። ሕዝባችን እየተበከለ ነው። ስለዚህ ሕዝባችን በዚህ አካባቢ ያለው በጣም ኃይለኛ ኃይለኛ ቅሬታ አላቸው። ቅሬታ መመለስ እኛ አልቻልንም። የሚድሮ ኩባንያ የለገ ደንቢ ስራ አስኪያጅ አቶ ድሪባ ጉተታ ለመንግስት የመገናኛ ብዙሀን በሰጡት ቃል ተራ ፕሮፓጋንዳ ወሬ ነው ሲሉ ድርጅቱ በማህበረሰቡ ፈጠረ ስለሚባለው የጤናና ሌሎች የምጣኔ ሀብት ተጠቃሚነት ጉዳቶች ምላሽ ሰጥተዋል። የዲላ ሆስፒታል ሜዲካል ዳይሬክተር ዶክተር ቡሻ ቦሎቆ ለኦቢኤን በሰጡት ቃል ለረጅም ጊዜ ለኬሚካል የተጋለጡ ነፍሰ ጡር ሴቶች ጽንሳቸው መቋረጡንና የሚወለዱ ሕፃናትም የአካል ጉዳቶች እንደሚታዩባቸው ተናግረዋል። በመረጃ አስደግፈውም 159 ሴቶች ጽንሳቸው በሆዳቸው መሞቱን ተናግረዋል። በአካባቢው የማኅበረሰባዊ ጥናት ያደረጉት በዲላ ዩኒቨርሲቲ የሚያስተምሩት ዶክተር አሰበ ረጋሳ በቅርቡ ባሳተሙት ጽሑፍ ሁኔታውን ልማት በመቀማት ሲሉ ገልጸውታል። ለምን እንደሆነ ያስረዳሉ። ከማህበረሰቡ ጋር ምንም የለማ ነገር የለም። የተቀማው ህብረተሰቡ መሬት ምንም አጥቷል፣ ከዛ መሬቱ ላይ ያለውንም ሀብት አጥቷል። የለማው እንግዲህ ከዛ ጋር ተያይዞ ያለው ባለ ሀብት በራሱ ለምቷል ወይ ደግሞ ሀብት ያከማችቷል ማለት ይቻላል። የአካባቢ ማህበረሰብ ግን ከዚህ ምንም የተጠቀመ ነገር የለው እርስዎ በጥናቶ እንደተረዱት ምን ያህል ወርቅ ነው የሚወጣው ከዚህ አካባቢ? ይሄ በጣም ከባድ ነው። የተወሰኑትን ምንጮች ብቻ ነበር መጥቀስ የቻልኩኝ እንጂ በተለይ የሚድሮክ የወርቅ ልማት ያ ካምፓኒ፣ ምንም ትራንስፓረንት ወይ ግልጽነት ስለሌለው ምን ያህል ይገኛል፣ ምን ያህል ገቢ ያገኛል፣ ለመንግስት ምን ያህል ግብር ይከፍላል በአመት የሚባል ነገር ስለሌለ አንዳንድ ምግቦችን ብቻ በመጥቀስ ከአራት ነጥብ አምስት እስከ አስራ አራት ነጥብ እስከ አስራ አራት አካባቢ ቶን ያገኛል ቶን ወርቅ ያገኛል ነው የሚባለው። ከዛ ባለፈ ግን የአካባቢ በተለይ በሰዎችና በእንስሳት ጤና ጠንቅ የሆኑ አካባቢን የሚበክሉ ሁኔታዎች እንዳሉም ይጠቀሳል። እርስዎ በጥናቶት ይህንን እንዴት እንዳጠኑት እና ምን እንዳገኙ ይግለጹልኝ። የጤና ችግር የእዛ አካባቢ ላይ በህብረተሰቡ ላይ እየደረሰ ያለው ህጻናት በአካል አካል ጉዳተኛ በመሆን፣ ሴቶች እርጉዝ ሴቶች ያለ ጊዜ የሚያስወርድ አይነት በሽታ ያለበት በጣም ይሄ ነው ማለት የማይቻል ነገር ነው። በጣም በጣም የሚያሳዝን ነገር ነው። እኔ እያንዳንዱ ቤት እየዞርኩኝ ነበር እና የቆጠርኩኝ ህጻናት እዛ መነሳት የማይችሉ ፓራላይዝድ ሆኖ እዛው ዝም ብሎ የምትኙ ህጻናትን እስከ ሀያ ድረስ ቆጥሬ በአንድ ትንሽ መንበር ውስጥ አንዳንድ መረጃዎች ከአካባቢው ያገኙ ነው፣ ባለፉት አስር አካባቢ አመታት ውስጥ ወደ ሰባ የሚሆኑ ሴቶች እርግዝናቸው ያለ ጊዜ እርግዝና የወረደባቸው ነው ያለው። ሁኔታውን እርሶ እንግዲህ በየአካባቢው የሄዱ ሲያነጋግሩ ሰዎችን ማህበረሰቡ ምክንያቱ ምንድን ነው የሚል እሳቤ ነው ያለው። እርሶስ በጥናቶት ምንጩ ምንድን ነው እንደተረዱት? አሁን እንግዲህ ይሄኛው በጣም ከባድ ነው። እኔ የማህበራዊ ሳይንስ ተመራማሪ ነኝ። ኬሚካልም ላቦራቶሪ ውስጥ አስገብቼ ያየውጥ ነገር የለም። ግን የማህበራዊ ሳይንስ ጥናት የምናደርገው የተለያዩ ከሆነ ምንጭ ጋር የሚገናኙ ነገሮችን የምናቀናሁ ነው። አንደኛ ወደ ታሪክ ወደኋላ ተመልሰን የምናየው ነገር አለ። ሁለተኛ ደግሞ ጂኦግራፊካል ወደ ሌላ ቦታም ያለው ጋር ንግግር በማድረግ የምናይ ነገር አለ። ህዝቡም የምናገረውንም የምንወስዳቸው ነገሮች አሉና ና ከዚህ ጋር ተያይዞ ከውሃ ብክለት ጋር ነው የምን ነገር ነው በብዛት ያለን ውሃ ና ሆኖ ሆኖ ከአየር ብክለት ጋር የተገናኘን እንደሚሆን ያሳያል ጥናት ማለት ነው። በለገደምቢ የወርቅ ማዕድን ቀለበት አካባቢ የሚኖሩ ሰዎች ከስምንት ዓመት በፊት የአካባቢ ብክለትን በመቃወም ያካሄዱት ሕዝባዊ ተቃውሞን ተከትሎ የሚድሮኳና ዋና ሥራ አስፈጻሚ አሁን በሳውዲ አረቢያ በእስር የሚገኙት ሼክ መሐመድ አላሙዲና የወቅቱ የማዕድንና ኤነርጂ ሚኒስትር ወደ ስፍራው ተጉዘው የምጣኔ ሀብት ተጠቃሚነትና የአካባቢ ጥበቃ ኃላፊነትን ለመወጣት የመልሶ ማቋቋሚያ ገንዘብ እንደሚሰጡ ተናግረው ነበር። ለኦፌኮ አቶ አዲሱ ቡላላ ያቀረብኩት ጥያቄ ማኅበረሰቡ የሥራ ዕድልና የምጣኔ ሀብት ተሳትፎው ጤናውና የአካባቢው ደህንነት ተሻሽሏል፣ ለውጥስ ተገኝቷል ወይ የሚል ነበር። ምንም አይነት ለውጥ አላመጣም። በጣም ነው የሚያሳዝ ነው። መጪ ትውልድ ማሰብ ሰብአዊ ኃላፊነትም ጭምር ነው። ነገር ግን ይሄን በተቃረነ መልኩ እናቶች ጽንሳቸው ያስወርዳቸዋል፣ ከብቶችም እንደዚሁ እንስሳቶች ይሞታሉ። ሰው በቁሙ እያለ አጥንቱ በውስጡ ይሰባበራል። ይሄ ደግሞ ፕሮፓጋንዳ ሳይሆን የመንግስት ቴሌቪዥን የኦሮሚያ ሚዲያ ነት ሚዲያ ፖድካስት ከአንድ አመት በፊት በአካባቢ ሄደው የተወለዱትን ህጻናትን በቪዲዮ አስደግፎ ማስረጃ አቅርቦ ነበር። እነዚህ ህጻናት ጭንቅላታቸው እንደ እንደ ፊኛ የሆነ አንገታቸው ቀጥ ብሎ መቆም የማይችል የእግራቸው ስንኩል የሆነ አካል ጉዳተኞች እየተወለዱ ነው። በጣም በሚያሳዝን መልኩ ደግሞ አሁን በዚህ ሰዓት እያሰማበት ባለበት ሰዓት እራሱ ትናንት ማታ እንደዚህ ዲፎርም የሆነ አካል ጎደለው የሆነ ተወልዷል። ይሄ በጣም የሚያሳዝን ነው። ግን ይሄን ነገር የተወያዩበት ከስምንት ዓመት በፊት ነው። ከስምንት ዓመት በኋላም ዛሬም ላይ እንደዚህ አይነት ነገር እየተደረገ ነው። ምንም አይነት እርምጃ አልተወሰደም። ምንም አይነት ካሳ አልተከፈለም። ምንም አይነት ማሻሻ አልተደረገም። አሁንም በዚህ እያለ ሌላ አስር ዓመት ይህን ግደል፣ መጪውን ትውልድ አጥፉ ተብሎ ህዝብ ላይ እንደዚህ አይነት ኮንትራት መፈረም እጅግ በጣም የሚያሳዝን ነው። የሚያስቆጣ ይሄ ነገር ነው። ምንም ነገር የተደረገ ለውጥ የለም ማለት ነው። ስለ ኮንትራክቱ ለማብራሪያ ቢሰጡን። ይሄ የሚሉት ኮንትራት እንግዲህ የሚድሮክ ከመንግስት ጋር የሚፈርመው ስምምነት ነው። መቼ ነው የሚያልቀው? እናንተ እንደ ተቃዋሚ ፓርቲ የምትጠይቁት ምንድን ነው? ለመንግስት ይሄ ኮንትራት የተራዘመው ለአስር አመት ነው። ተጨማሪ የተፈራረሙት ይሄ ደግሞ በቴሌቪዥን በሚዲያዎች የታየ ነው። እንዲሁም ደግሞ ደብዳቤዎች፣ እነሱ የመሩበት የተጻጻፉበት ደብዳቤዎች በግልጽ ታውቀዋል። ለአስር አመት አሁንም ምንም አይነት ማሻሻ ሳያደርጉ ህዝቡ ሳይፈልግ ወይም በደል ያደረሱትን አካላት ልግ ሳያቀርብ ካሳ ሳይከፍል የአካባቢ መበከልን ግምት ሳያስገባ ህዝቡን በዶላር በአደባባይ የተሸጠበት ሁኔታ ነው ያለው። እጅ በጣም ነው የሚያሳዝነው። ይሄ ደግሞ እንደ ፓርቲያችንም እንደ ግልም በጣም የሚያሳፍርና ኃላፊነት የሚሰማው እና ሰብአዊነት የሚሰማው ባለስልጣንም ሆነ ፓርቲ ይህን ነገር ማድረግ አልነበረበትም። በጣም ነው የማመሰግነው። አቶ አዲሱ ቡላላ የተቃዋሚ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ንቅናቄ ቃል አቀባይ ና የዚህ አካባቢ ኗሪ ናቸው፣ ተወላጅ። አመሰግናለሁ። አመሰግናለሁ እና ስለጋብዛቸው ወደ መጨረሻው ዘገባችን ይሆናል የምናልፈው። ዓመታዊው ፊልም ፌስት ዲሲ የፖለቲካ እውቀታቸው የዳበረ ዓለም አቀፍ ታዳሚዎች ላይ ያተኮረ ፊልም ፌስቲቫል ነው። ፊልም ፌስት ዲሲ ከ45 የተለያዩ ሀገራት የተገኙ 80 ፊልሞችን ለ11 ተከታታይ ቀናት ለእይታ በማቅረብ የተመሰረተበትን 32ተኛውን ዓመት ባለፈው ሳምንት አክብሯል። የዩናይትድ ስቴትስ ሁለት አብይ ፓርቲዎች ዴሞክራትና ሪፐብሊካን መናኸሪያ ተደርጋ በምትወሰደው ግዛት ዋሽንግተን ዲሲ ፌስቲቫሉ መከበሩ በፖለቲካና በምጣኔ ሀብት ዙሪያም የራሱን ሚና እንዲጫወት አድርጎታል። የቪኦኤዋ ፔኔሎፒ ፖሉ የዘገበችውን መስታወት አራጋው ታቀርበዋለች። ከሂውስ ሉዊስ ቴራዶ ዘመናዊ የስፔን የፍሌንኮ ኦፔራ አዘፋፈን ስልት ኖ ፍሌሜንኮ ቴል ከፍተኛ ውድድር እስከሚካሄድበት የሩሲያው የባሌ ዳንስ ቦልሾይ ማርሞቶ በተሰኘው የመጪውን ትውልድ ለማሳየት የሚሞክረው የቫሌሪቶ ሎቶርቪስኪ ፊልም። እንዲሁም በርካታ አጫጭር ጥናታዊ ፊልሞች በፌስቲቫሉ ቀርበዋል። በድረገጾች ተገቢ ያልሆኑ ይዘት ያላቸውን መረጃዎችን ለመሰረዝ የሚደረጉ ጥረቶችን ለማሳየት የሚሞክሩ ጥናታዊ ፊልሞችም በፌስቲቫሉ ተካተዋል። ዓለም አቀፍ የቴክኖሎጂ ፈጣሪዎችን የሚያበረታታውን ኩባንያ የሲልከን ቫሊን ጥረት የሚያሳይ ጥናታዊ ፊልም እንዲሁም ከመላው ዓለም የተውጣጡ ምርጥ የተባሉ ፊልሞች ለእይታ ቀርበዋል። የፊልም ፌስት ዲሲ መስራችና ስራ አስኪያጅ ቶኒ ጊተንስ በጥልቀት የፊልም መልእክቶቹን የሚረዳ ተመልካችን በየዓመቱ በፌስቲቫሉ ላይ እንዲገኙ ይጋብዛል። ዋሽንግተን በርካታ ኃላፊነቶችን የተሸከሙ ምሁራን የሚኖሩበት አካባቢ ነው። እነዚህ ሰዎች ደግሞ ወደ መዝናኛ ቦታዎች ጎራ ማለታቸው አይቀርም። አዳዲስ መረጃዎችን ማግኘት ይፈልጋሉ። ስለዚህ ከዚህ ፌስቲቫል የሚፈልጉትን ያገኛሉ ማለት ነው። ይህ ዓመታዊ በዓል ለዋሽንግተን ዲሲ ግዛት ኢኮኖሚ የበኩሉን ድርሻም በመጫወት ላይ ይገኛል። ሰዎች ፊልሞቹን ለመመልከት ሲመጡ በአካባቢው ወደሚገኙት ምግብ ቤቶች ጎራ ማለታቸው አይቀርም። መኪኖቻቸውን ያቆማሉ። ስለዚህ ለመኪና ማቆሚያና ለምግብ ገንዘብ ይከፍላሉ ማለት ነው። ለበዓሉ ለሚታደሙ ሰዎች አገልግሎት ከሚሰጡት አቅራቢያ ምግብ ቤቶች አንዱ ዕድሜ የጠገቡ ዳርሊንግተን ሀውስ ነው። ላለፉት አስርተ ዓመታት በዓለማችን ታዋቂ የሆኑ ሰዎችን አስተናግዷል። በአሜሪካ ፊልሞች ላይ ከፍተኛ ሚና የተጫወተው የፊልም ባለሙያ ኤንዲ ዋርሆል፣ ሮሊንግ ስቶን የሙዚቃ ቡድንን ያቋቋመው ኬት ሪቻርድስ፣ በቀድሞው ስሙ አንቶኒ ዶሚኒክ ቤኔዴቶ ኋላም ቶኒ ቤኔት በሚል ስም የሚታወቀው ዝነኛው የጃዝና የፖፕ ሙዚቃ አቀንቃኝና በሙዚቃ ጸሐፊነቱና የጃማይካውያን ሙዚቃና ባህል መለያነቱ የሚታወቀው ድምፃዊ ቦብ ማርሊ በዚህ ምግብ ቤት ውስጥ ተስተናግደዋል። ፓትሪሺያ ቤግያቶ የዳርሊንግተን ሀውስ ምግብ ቤት ባለቤት ናት። been in DC for 30 years and we've been participating with Film Fest DC for almost 20 years. ለሰላሳ አመታት በዲሲ ውስጥ አገልግሎት በመስጠት እንታወቃለን። የፊልም ፌስት ዲሲ አጋር ሆነን ለ20 አመታት ስንሳተፍም ቆይተናል። ከሱዊስና ከጣሊያን ኤምባሲ ጋር በቅርበት እንሰራለን። በኤምባሲው አማካኝነት በጣሊያን የተጠመቀ ወይን ጠጅንም እናቀርባለን። የሚፈልጉትን ሁሉ በማዘጋጀት ተጠቃሚዎቻችን በጋራ ደስታቸውን እንዲያጣጥሙ ለማድረግ እንሞክራለን። የዘንድሮው የ2018 ዓመታዊ ፌስቲቫል 16000 የመግቢያ ትኬቶችን ሸጧል። ይህ ደግሞ በሽያጭ ከዚህ ቀደም ከነበረው ቁጥር ከፍተኛው ሆኗል። በዋሽንግተን ዲሲ አካባቢ ለሚኖሩ ምሁራን እንዲሁም ለፊልም አፍቃሪያን ወጣትም ሆኑ ጎልማሶች ፌስቲቫሉ የልባቸውን መሻት ማሟላት ይችላል ያሉት በዋሽንግተን ዲሲ የቴሌቪዥን ፊልምና መዝናኛ ክፍል በመጻረቅ ቃል ኦሲቲኤፍኤምኢ የሆኑት ሄርበርት ናይልስ ናቸው። እኛ በዲሲ አካባቢ ባህልን በመጠበቅም ከፍተኛ ተሳትፎ አለን። ስለዚህ ይህንን ፌስቲቫል በዌብሳይታችን በፌስቡክ እና በትዊተር ገጾቻችን እናስተዋውቃለን። የተለያዩ ፊልሞች በፌስቲቫሉ እንደተዘጋጁ በማስተዋወቅ ማኅበረሰባችን እርስ በራሱ የሚገናኝበትን መንገድ እንፈጥራለን። በፌስቲቫሉ ለእይታ ከቀረቡት ፊልሞች መካከል ሃው ዴይ ጋት ኦቨር የተሰኘው ጥናታዊ ፊልም ነበር የአፍሪካ አሜሪካውያን ወንጌላት የቀድሞ የሮክ እና የሮክ ሙዚቃ አቀንቃኞች በሙዚቃ ስራቸው በኅብረተሰቡ ላይ ያሳደሩት ተጽዕኖ ምን ያህል ከፍተኛ እንደነበር ፍንትው አድርጎ የሚያሳይ ነበር። ይህ ፌስቲቫል በአሜሪካ የፊልም ኢንዱስትሪ ውስጥ ለመግባትም ሆነ ለመሳተፍ የሚሞክሩ ዓለም አቀፍ የፊልም ባለሙያዎች ስራቸውን ለእይታ የሚያቀርቡበት ታላቅ መድረክ እንደሆነ የፌስቲቫሉ አዘጋጆች ይገልጻሉ። Since then I left it. Good I went back up. የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በሞኒት ሙዚቃ ነው የምንጨርሳል። ሙኒት ው ይህንን አሪፍ ድምጽ ታዲያ በእኛ ድምጽ በአን በክል ያንች እንኳ ቆንጆ ድምጽ ነው። መስታወት አራጋው። ስለዚህ ፌስቡክ አት ቪኦኤ አማሪክ ላይ በዚህ ጉዳይ ላይ አስተያየታችሁን ስጡን። ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችን ማድረስ አትርሱ። ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና እኔም መስታወት አራጋው ነበርኩ። ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። እናመሰግናለን። መልካምዛችሁ የሰመረ ይሁን። መልካም ምሽት። ያንን ባደር ኖሮ ይህን ብለው ኖሮ ሄጄ ቢሆን ኖሮ ትቼው ቢሆን ኖሮ Addio sagali americati.